የኢትዮጵያ መንግሥት በመድረኩና ኦፌኮ የተቃዋሚ ፓርቲ መሪ ዶክተር መራራ ጉዲና እንዲሁም የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ እና በኦሮሞ ሚዲያ ኔትወርክ ሥራ አስኪያጅ ጀዋር መሐመድ ሲራጅ ላይ በትናንትና ሁለት ክስ መመስረቱ ይታወሳል። የክሱ ጭብጥ ምንድን ነው? በዛሬው ዝግጅታችን ከግንቦት ሰባት መሪዎችና የኦሮሞ ፌዴራሊስት ኮንግሬስ ጠበቃ እንሰማለን። ግንቦት ሰባት ክሱን ቧልት ሲለው ሕግና ሕገ መንግሥት የሌለበት አገር በማለት አስተዳደሩ በህወሀት የበላይነት የሚንቀሳቀስ ሲል ክሱን አጣጥሏል። ሄኖክ ሰማእግዜር ያቀርበዋል። በትናንትና ዕለት በሁለቱ የፖለቲካ ፓርቲ መሪዎችና የመገናኛ ብዙሃን መሪ የተመሰረተባቸው ክሶች የወንጀል ክሶች ናቸው። የመገናኛ ብዙሃኑ ኢሳትና የኦሮሞ ሚዲያ ኔትወርክ የጸረ ሽብር ህጉ ተጠቅሶ ነው ክስ የተመሠረተባቸው። አቶ ወንድሙ ይብሳ የኦሮሞ ፌዴራሊስት ኮንግረስ የህግ ክፍል ኃላፊና የዶክተር መራራ ጉዲና የጠበቆች ቡድን አስተባባሪ ናቸው። ክሱ የሶስቱ ሰዎች ማለት ዶክቶር መራራ ጉዲና፣ ዶክተር ብርሃኑ ነጋና አቶ ጀዋር መሐመድ ሁለቱ ዶክተር ብርሃኑ እና አቶ ጀዋር በሌሉበት ነው ላይ ክሱ ዶክተር መራራ ያው ባለበት ነው። እነዚህ ሶስቱ ሰዎች የተከሰሱት በመደበኛ የወንጀል ህግ ነው። የተጠቀሰባቸው አንቀጽ በሶስቱም ላይ ማለት ነው በአንደኛ ክስ የኢትዮጵያ ወንጀለኛ የወንጀል መቀጫ አስራ ዘጠኝ ዘጠና ስድስት ወጣውን አንቀጽ ሰላሳ ሁለት አንድ ሀለ አንቀጽ ሰላሳ ስምንት አንድ አንቀጽ ሀያ ሰባት አንቀጽ ሁለት መቶ ሰላሳ ስምንት አንድ ሁለት እና አንቀጽ አራት መቶ ሰማንያ ስድስት ላይ የሚል ነው። በአጠቃላይ የተመሰረተባቸው ክስ ሁለቱ ድርጅቶች ደግሞ የኢሳት ኢትዮጵያ ሳተላይት ቴሌቪዥን እና ኦኤምኤን ኦሮሚያ ሚዲያ ኔትወርክ የተመሰረተባቸው ክስ በሽብር ክስ ሽብር አንቀጽ ተጠቅሶ ነው። ስለ እነዚህ ስለ ዶክተር ብርሃኑም ስለ አቶ ጃዋርም ሆነ ስለ ድርጅቱ ከህጉ አግባብ አንጻር ተወካቸው ስላልሆንኩ ከዚህ በላይ ብዙ ማለት አልችልም። የዶክተር መራራ ግን ያው እንደነገርኩ በአንደኛ ክስ ሁለቱ ዶክተር ብራኑና አቶ ጃዋር ጋር ተከሰሱትና አንቀጾቹን ነገር አለው። ሁለተኛ የዶክተር መራራ ክስ ምንድን ነው የምለው በሚኒስትሮች ምክር ቤት የወጣውን የአስቸኳይ ጊዜ አዋጅ ቁጥር ዜሮ አንድ እዝባር ሁለት ሺ ዘጠኝ አመተ ምህረት አንቀጽ አስራ ሁለት አንድ ስር የተመለከተውን ተላልፏል ይላል። ሁለተኛ በዚህ ጭብጥ ስር በአስቸኳይ ጊዜ አዋጅ ኮማንድ ፖስት ያወጣውን የአስቸኳይ ጊዜ እርምጃ አፈጻጸም መመራቀጽ ሁለት አንድ ስር የተደነገገውን ተላልፏል ነው ምለው። የኦፌኮ የህግ ክፍል ኃላፊ አቶ ወንድሙ ኢብሳ ናቸው በዚህ ክስ የተካተቱት። ከዚህ ቀደም በርካታ ክሶች የቀረቡባቸውና በሁለት ሺህ ሁለት ዓመተ ምህረት የሞት ፍርድ የተበየነባቸው የቀድሞ የአዲስ አበባ ከተማ ተመራጭ ከንቲባና የአሁኑ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ናቸው። የድርጅቱ አመራር አባልና የውጭ ግንኙነትና የትብብር ጉዳዮች ኃላፊ አቶ ነአምን ዘለቀ ክሱን ጥቅስ ቧልት ሲሉ አጣጥለው ዶክተር ብርሃኑ ነጋም በተመሳሳይ የወንጀል ቃላቶች አስተዳደሩ ስንቴ ይከሳል ሲሉ ጠይቀዋል። በጣም የሚገርመው ነገር የዶክተር ብርሃኑ ከዚህ በፊት ከስሽ ያለው ሁለት ጊዜ ሞት ፍርድ አለው የሞት ፍርድ አስተላለፍ ያለው አሁን አንድ ፍርድ ደግሞ ለእድሜ ልክ ስርዓት ብሎ አሁን አራተኛ ጊዜ ሊገሉት መሰለኝ። ና ቀዳሚው እንዲያውም ህገ መንግስታዊ ስርዓትን ተመሳሳይ ነው ቃላቱ በሃይል ለመናድ በማሴር ና ከፍተኛ የመንግስት ባለስልጣናትን ለመግደል በማሴር በሚል ነው ከስድስት ሰባት ዓመት በፊት ይሄ ወንጀለኛ የተባሉበት እንዴት ነው የምትመለከቱት ይሄን? ምን ህገ መንግስታዊ ስርአት አለ እኮ። ህገ መንግስት የሚባለውን የወያኔን ሰነድ ራሱ ወያኔ እያንዳንዱን አርቲክል ጨፍልቆ ጨፍልቆ ህገ መንግስት ሳይሆን ህግ አራዊት ያለበት ሀገር ነው። ኢትዮጵያ ውስጥ ይሄ አሸባሪ ዘራፊና ጨካኝ ስርአት የሚያካሄደው በህዝባችን በኢትዮጵያ ህዝብ ላይ ከፍተኛ ሰቆቃ፣ በደል፣ ስቃይ፣ ስርአት፣ ግርፋት የሚታወቅ ነው። ህዝቡ የሚያውቀው ነው። እና ይሄንን ስራ ለመታገል እና ለመናት ሁሉን ነገር እናረጋለን። የኢትዮጵያ መንግስት ድርጅታችሁን በፓርላማ አሸባሪ ድርጅት ብሎ ከሌሎች ድርጅቶችም ጭምር ሰይሞታል። ከእናንተ ጋር ምንም አይነት ግንኙነት ማድረግ እንደ ወንጀል ነው በኢትዮጵያ የሚቆጠረው ያለው ይሄን ህግ እንዴት ነው የምታዩት እናንተ? ህዝብን በየእለቱ የሚያሸብር የሚጨፈልቅ፣ የሚረግጥ፣ የሚያሰቃይ፣ ቶርቸር የሚያደረግ የሚገድል፣ የሚያስር ህግ የሚባል ደብዛው ከናካቴው የጠፋባት ከናካቴው የተደፈጠጡባት ሀገር ናት ኢትዮጵያና እኛ ሳንሆን አሸባሪ ወያኔ ነው አሸባሪ። ይሄ ግልጽ መሆን አለበት ለኢትዮጵያ። በውጭ ሀገር መሰረታቸውን አድርገው የሚንቀሳቀሱ ሁለት የመገናኛ ብዙሃን ላይ በተመሰረተው ክስ ኢሳትና የኦሮሞ ሚዲያ ኔትወርክ የተካተቱ ሲሆን ክሱ የጸረ ሽብር አንቀጽ የተካተተበት ነው። በትናንትናው ዝግጅታችን የኦሮሞ ሚዲያ ኔትወርክ ሥራ አስኪያጅ ጃዋር መሐመድ ሲራጅን አነጋግረናል። የኢሳት ሥራ አስኪያጅ አበበ ገላው በድርጅታቸው የቀረበውን ክስ አስመልክቶ ለዝግጅት ክፍላችን እንዲህ ብለዋል። ህወሓት መራሹ የኢትዮጵያ መንግስት የተለያዩ የፈጠራ ወንጀሎችን በተቃዋሚዎች፣ በጋዜጠኞች፣ በሚዲያ ተቋማት ላይ ለረጅም ጊዜያት ሲፈበርክ እንደኖረ ሁላችንም እናውቃለንና አሁንም በኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ላይ የተመሰረተውን ክስ ቁም ነገር አንወስደው ከዚህ በፊት እንደነበሩት ክሶች ሁሉ በፈጠራ ላይ የተመሰረተ ወንጀል ያልሰሩ ሰዎችን ለመቅጣትና ለማሸማቀቅ ያለመ ነው። በኢትዮጵያ ውስጥ ፍትሕና ርትዕ ቢኖር በእውነት ለመናገር ከሳሾቹ ነበሩ ለፍርድ ሊቀርቡ የሚገባቸው ሊከሰሱም የሚገባቸው። ምክንያቱም በአሁኑ ጊዜ በኢትዮጵያ ውስጥ በህዝብ ላይ ከፍተኛ ሰቆቃ፣ ወንጀል፣ ሰብአዊ መብት ገፈፋ፣ ማሰቃየት ዜጎችን ለበርካታ ችግሮች የሚዳርገው ማን እንደሆነ እናውቃለንና ይሄ አይነት ክስ በእውነት ፍትሕ ባለበት ሀገር ቢደረግ ኖሮ የህወሀት ባለስልጣናት በዋናነት በሙሉ እንዲሁም አባላቱ ለፍርድ የሚቀሩበት ሁኔታ ይኖር ነበረ። በዚህ የክስ መዝገብ የመድረኩና የኦፌኮ ዶክተር መረራ ጉዲና በቁጥጥር ስር ውለው የተከሰሱ ሲሆን፣ ሁለቱ ግለሰቦች በሌሉበት ነው ጉዳያቸው የሚታየው።